ከሶስት ሚሊዮን በላይ ሕዝብ እንዳላት የምነገርላት አዲስ አበባ በውሃ መቆራረጥ ክፉኛ እንደምትቸገር ይነገራል። የአዲስ አበባ ክፍለ ከተሞችም ፈረቃ በማውጣት የማህበረሰቡ ክፍል ውሃ እንዲያገኝ በማድረግ ላይ እንደሆኑ ለመረዳት ተችሏል። ዶችቬሌ ያነጋገራቸው የከተማዋ ነዋሪዎች ውሃ ማታ ላይ ብቻ እንደሚያገኙና አንዳንዴም ለአራት ቀን እንደሚጠፋ ገልጸዋል። በየካ ክፍለ ከተማ ወረዳ 9፣ 10 እና 11 ላይ የውሃ ስርጭት ኃላፊ አቶ ግርማ ይስማው የተጠቀሱት ወረዳዎች ዳገታማ በመሆናቸው እና የውሃ ስርጭቱ አነስተኛ በመሆኑ ውሃ በፈረቃ እንደሚከፋፈል ይናገራሉ። ያለፈረቃ የውሃ ስርጭቱን በሙሉ ለወረዳዎቹ ቢለቀቅ ውሃው ለሁሉም አይደርስምም ስሉ አቶ ግርማ አክሎበታል። ምን ፈረቃ ሲባል ምን አለ መሰለ፣ ሲስተሙን ጠንበቀን አሁን አንዴ ቢሰጥ ለሁሉም ውሃው ላይ ይዳረስ ይችላል፣ ሁሉም ሲስተሙን ሲያገኝ ማለት ነው። ግን በፈረቃ ዛሬ አንዱ ካገኘ ነገ፣ የሚቀጥለው ቀን ያው እየተደጋገመ ሁሉም ሰው ያገኛል ማለት ነው። ሽፍቱን እንሰራው ያው እኔ ያሉት ቴክኒሻኖች አሉ በእኔ ስር። አሁን ምን አለ መሰለ፣ ከጌት ቫልቭ በታች የሚያገኙ ከሆነ ጌት ቫልቭ ኃይል ሁሉ በስላል ከጌት ቫልቭ በላይ ይደረጋል፣ ጌት ቫልቮች እየተዘጋጉ ማለት ነው። ይህ ባለበት ሁኔታ የአዲስ አበባ ውሃና ፈሳሽ ባለስልጣን ለከተማዋ ነዋሪዎች የሚቀርበውን የውሃ አገልግሎት ላይ ታሪፍ ለመጨመር ጥናት እንዳደረገና ጥናቱም በባለስልጣኑ አመራር ቦርድ ተቀባይነት ማግኘቱን የአገር ውስጥ ዘገባዎች ጠቁመዋል። በዘገባውም እንደ ምክንያት የተጠቀሰው ባለስልጣኑ ለሚያከናውናቸው ፕሮጀክቶች የገንዘብ እጥረት ስላለበት በውሃ አገልግሎቱ ላይ ተመን በመጨመር ፕሮጀክቶቹን ለማንቀሳቀስ መፈለጉ ነው። በውሃ ላይ ተመን ይጨመራል መባሉን ሰምቻለሁ የሚሉት አቶ ግርማ ግን ተፈጻሚነቱ በዚህ ቀን ይሆናል ተብሎ እንዳልተነገራቸው አስታውቀዋል። አሁን ያለው የውሃ ተመን መጠን የሞተ ሂሳብ ነው የሚሉት አቶ ግርማ ለመስመር ጥገናና ለሌሎች ስራዎች የሚመደበው ወጪ ከፍተኛ ነውም ብለዋል። ከተማ እየፈረሰች እየተጠገነች ነው ያለች። ያ አይነት ነገሮች ሲሆነች እኔ መንግስት የተወሰነ ማለት ህብረተሰቡን ያማከለ ማለት ክፍያ ቢጨምር እኔ ምንም ቅር አይለኝም። ለምን መሰለህ? ቦታው ላይ ስላለሁት ነው ይህንን የምናገረው። በአዲስ አበባ ከተማ የውሃ ፍላጎትና አቅርቦት አለመመጣጠኑ አቶ ግርማን ጨምሮ ሌሎች የከተማዋ ነዋሪዎችን እያሳሰበ ይገኛል። ኮሬንቲ ለአንድ ሰዓት እንኳን ከተቋረጠ ውሃም ለግማሽ ቀን ያህል ስለሚቋረጥ ችግሩ ከፍተኛ ነው ይላሉ አቶ ግርማ። ይህን በውሃ እጥረት ሰበብ ህብረተሰቡ የሚያሰማውን ብሶት በትዊተር ገጹ ላይ የሚያሰፍረው ጦማሪ አጥናፍ ብርሃኔ የኮሬንቲ የኔትወርክ እንዲሁም ሌሎች አገልግሎቶች መቆራረጥ በጣም እየተለመደ መጥተዋል። ይላል አጥናፍ። የታዘበውን የውሃ እጥረትና ተያያዥ ችግሮችን እንዲህ ስል ለዶቼ ቬሌ ተናግረዋል። አሉ አንዳንድ አካባቢዎች ቀን ላይ መቶ የማያውቅባቸው ቦታዎች አሉ። የሚመጣ ውሃ ማታ ማታ ላይ ነው። ለሊት ሰው ተነስቶ በጄሪካን እያጠራቀመ ነው አገልግሎት እንትን ለማለት የሚፈልገው በተለይ በኮንዶሚኒየም ቤቶች አካባቢ አካባቢ በጣም አስቸጋሪ ነው። በተለይ ምድር አካባቢ የሚኖሩ ሰዎች የቤቱ ጠረን በጣም እስኪቀየር ራሱ የቤቱ ጠረን እስኪቀየር ነው። በቃ ፍሳሾቹ በትክክል አይሄድም። ላይ ያሉት ሽንት ቤት ተጠቅመው የሚረጩት ውሃ አይኖራቸውም። የኮንዶሚኒየም ቤት አሰራር ደግሞ ቱቦ በየቤቶቹ ውስጥ ለውስጥ ነው የሚሄደው። ያ ቱቦ እንኳን አይደለም እንደዚሁ ይሰማል። ኢቨን ውሃ ሲያልፍ ራሱ ይሰማል፣ በዛ ቱቦ መሀል። ስለዚህ በዛ ሽታዎች ይመጣሉ እና በጣም በጣም የሚረብሽ ለመኖር ግብርማ የማይመች ሁኔታ ነው የሚፈጥረው። እሱ ብቻ አይደለም። በቅርብ ጊዜ አራት ቀን በተከታታይ የማይመጣባቸው ሌሊትም ቀንም ሳይሆን ላይ ጭራሹኑ የማይመጣባቸው ጊዜያት ነበሩ። የባለስልጣኑ በውሃ ላይ ተመን የመጨመር እቅድ ተፈጻሚ እንዳይሆን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትዕዛዝ መስጠታቸውን የአገር ውስጥ ዘገባው ጠቁመዋል። በትዕዛዙ መሰረት የተመን ጭማሪው ተፈጻሚ ከመሆኑ በፊት የውሃ አገልግሎት አሰጣጡን ማሻሻል አስፈላጊ መሆን እንዳለበት ጠቅላይ ሚኒስትሩ ማሳሰባቸውን ዘገባው ጠቅሰዋል። ይህ ጠቅላይ ሚኒስትሩ ትዕዛዝ ጊዜያዊ ቢሆንም አቶ ግርማና አጥናፍ በበጎ መልኩ አይተውታል። ከባለስልጣኑ በኩል የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።